ሰሚት ላይ ያስቻለው አራተኛ የወንጀል ችሎት ለዛሬ የተቀጠረው ጠበቆች ላቀረቧቸው ሁለት አቤቱታዎች ላይ ብይን ለመስጠትና በቀረበው ዋና ክስ ላይ ፍርድ ለመስጠት ነበረም። የተከሳሽ ጠበቆች ደንበኞቻቸው በቴሌቪዥን ስማቸው የሚያጎድፍ ዘገባ ተላልፏል፣ ይህ እንዲቆም ትዕዛዝ ይሰጥልን ብለው ላቀረቡት አቤቱታ በተደጋጋሚ ትዕዛዝ የተሰጠበት ስለሆነ ተጨማሪ ትዕዛዝ መስጠት አያስፈልግም ብሏል ችሎቱም በቤተሰቦቻቸው የመጎብኘት ችግር አጋጥሞናል ለሚለው ቅሬታቸው ግን ለሚመለከተው አካል ትዕዛዝ እንደሚሰጥ ገልጿል። በእነ አቡበከር አህመድ መዝገብ የተከሰሱት 18 ተከሳሾች የወንጀለኛ መቅጫ ሕግ አንቀጽ 321 ሀ ለ እና 381 እንዲሁም የጸረ ሽብር ሕግ ቁጥር 352 ህዝባር 201 ዓ ም አንቀጽ 1 2 3 4 ና 6 በመተላለፍ በዋና ወንጀል አድራጊነት የወንጀል ስምምነት በማድረግ ከራሳቸው አክራሪ አስተምሮት ውጪ በሀገሪቱ ሌላ ሃይማኖት እንዳይኖር የሃይማኖት አስተማሪዎች ቡድን የሚል ህቡእ ድርጅት በማቋቋም የአጭር የመካከለኛና የረዥም ጊዜ እቅድ በማውጣት በሀገሪቱ ሃይማኖታዊ መንግስት ለመመስረት ለዚህም ይረዳቸው ዘንድ ከሀገር ውስጥና ከውጭ ከፍተኛ ገንዘብ በማሰባሰብ ከመጅሊሱ እውቅና ውጪ የሚዲያ ተቋማትን በማቋቋምና ሌሎች አደረጃጀቶችን በመፍጠር ሃይማኖታዊ መንግስት ለማቋቋም ዝግጅት ሲያደርጉ እንደነበረ ይዘረዝራል። በ2004 ዓ ም በአወሊያ መስጊድ የተፈጠረውን አስተዳደራዊ ችግር ለዓላማቸው መሳካት እንደ መልካም አጋጣሚ በመጠቀም ራሳቸውን የሙስሊሙ መፍትሄ አፈላላጊ ኮሚቴ የሚል አደረጃጀት በመፍጠርና ሕዝቡ የመረጣቸው 14 አባላትን በማስወገድ የራሳቸው 11 ሰዎችን በማካተት ሕጋዊ ሽፋን ለመስጠት ሞክረዋል ይላል የክሱ ዝርዝር። በዚህ ኮሚቴ ስር በመጠለልም ከ2004 ዓ.ም ጀምሮ በተለያዩ መስጊዶችና በማኅበራዊ ድረገጾች መንግሥት ሙስሊሙን በተቀነባበረ መንገድ እያጠቃ ስለሆነ ሙስሊሙ ለጅሃድ መነሳት አለበት፣ ኢማሞችን መግደል ጅሃድ ነው ሌላ ሃይማኖት ከኢትዮጵያ ተጠራርጎ እስኪወጣ ድረስ መስዋዕትነት እንከፍላለን የሚሉና ሌሎች የተዘረዘሩ የአመፅ ቅስቀሳዎችን ማከናወናቸውን ችሎቱ ገልጿል። በመቀጠልም 18ቱ ተከሳሾች የቀረበባቸውን ዝርዝር ክሶች በየስማቸው አቅርቧል። አቃቢ ህግ እነዚህን ክሶች ያስረዱልኛል ብሎ ያቀረባቸው ከመቶ በላይ ምስክሮች የሰጡትን የምስክርነት ፍሬ ነገር ባጭር ባጭሩ ከቀረበ በኋላ ፋይሉ ብዙ ገጾችን ያካተተ በመሆኑ ተለዋጭ ቀጠሮ ለነገ ሰጥቷል። በነገ ዕለት ቀሪ የምስክሮች ቃል እንዲሁም የሰነድ የድምፅና የምስል ማስረጃዎችን ይዳሰሳሉ ተብሎ ይጠበቃል። በመቀጠልም የተከሳሽ ጠበቆች ያቀረቧቸው የሰውና የሰነድ መከላከያ ክርክሮች ምን እንደነበሩ ከተወሱ በኋላ በነፃ የማሰናበት ወይም የጥፋተኝነት ፍርድ ይሰጣል ተብሎ ይጠበቃል። ለዶይቸ ቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም